ዲና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ፣ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ የተባበሩት መንግስታት ድርጅት ጉባኤ ሰባ ሶስተኛው በኒውዮርክ እየተካሄደ ነው። ጠቅላይ ሚኒስትር አብይ አህመድ አልተገኙም። ለምን? የውጭ ጉዳይ ሚኒስትር ቃል አቀባይን ጠይቀናቸዋል። እንግዲህ ይሄ ጠቅላላ ጉባኤ ትልቅ ዓመታዊ የዲፕሎማሲ ድግስ ነው። በርካታ መሪዎች በአንድ ጊዜ በአንድ ወቅት ለረዥም ጊዜ አንዳንዴ ሶስት ወራት ይወስዳል። እንግዲህ አመቱን ሙሉ የሚካሄድ ስብሰባ ይሆን እንጂ ሶስት ፎርሙ ስብሰባ የሚያካሄድ ተቋም ነው የተባበሩት መንግስታት ድርጅት የጠቅላላ ጉባኤ። አቶ መለስ አለም ጠቅላይ ሚኒስትሩ በስራ ተወጥረዋል ብለውናል። ወደ ኋላ ላይ ይዘናቸውን እንመለሳለን። በሌላ ዘገባችን በሰሜን አሜሪካ በዋሽንግተን ዲሲ እና አካባቢው አገረ ስብከት የሚገኙ 24 አብያተ ክርስቲያናት ከ27 ዓመታት በኋላ ለመጀመሪያ ጊዜ የደመራን በዓል በጋራ አክብረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ለሁለት ተከፍሎ አሁን አንድ ሆነው በጋራ አክብረው በጋራ ዘምረው ደመራውን ለኩሰው ተለያይተዋል። ዘገባ ይኖረናል። በሰሜን አሜሪካ በዋሽንግተን ዲሲ እና አካባቢው ሀገረ ስብከት የሚገኙ 24 አብያተ ክርስቲያናት ናቸው ከ27 ዓመታት በኋላ ለመጀመሪያ ጊዜ ደመራ በዓል በጋራ ያከበሩት። በሌላ ዘገባችን ደግሞ ዛሬ በአስመራ የመስቀል በዓል በድምቀት ተከብሯል። ሕዝቡም በነቂስ ወጥቶ እያከበረው ነው ያለው። እኔም ይህን እድል በማግኘቴ ደስ ብሎኛል። ዝርዝሩን ይዘናል። በሎስ አንጀለስና በኦሬንጅ ካውንቲ የሚገኙ ስምንት የኢትዮጵያና የኤርትራ ኦርቶዶክስ ተዋህዶ አብያተ ክርስቲያናት በጋራ የምስጋና ቀን አክብረው ውለዋል። የቤተ ክርስቲያን አንድነት እንዲመጣ፣ በአጭር ጊዜ እንዲከናወን፣ ሁሉም ነገር ባማረ ሁኔታ እንዲጠናቀቅ ላደረጉ ጠቅላላ ወገኖቻችን አንድ ከፍ ያለ ምስጋና አቅርቡ። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ከዜናዎቹ ተመልሰን መተናል። የደቡብ ሱዳን ሴት መሪዎች በቅርቡ በተደረገው የሰላም ስምምነት መሰረት የሀገሪቱ ፕሬዚዳንት ከከፍተኛ ስልጣን ሹመቶች ሰላሳ አምስት ከመቶዎቹ ለሴቶች እንዲመደቡ ጥሪ አቅርበዋል። ፕሬዚዳንት ሳልቫኪር የደቡብ ሱዳን የሽግግር መንግስት የመሰረቱት ሂደት ለመጀመር ባለፈው ማክሰኞ አስር ሰዎችን ያቀፈ ኮሚቴ መስርተዋል። በአስሩ ሰዎች ታዲያ አንድ ሴት ብቻ ነው ያሉት። ለሴቶች የተመደበው ጣሪያ አለመከበሩ እንዳላስደሰታቸው ሜሪ አይን ማጆ የተባሉ የሽግግር ምክር ቤት አባል ትላንት ለአሜሪካ ድምጽ ተናግረዋል። በሌላ ዜና ቻይና ዩናይትድ ስቴትስ በሚካሄደው ምርጫ እጇን እየዶለች ነው የሚለው የፕሬዚዳንት ትራምፕ ክስን አልተቀበለችም። አንዳንድ የቻይና መገናኛ ብዙሃን የእብደት አነጋገር ብለውታል። ሌሎች ደግሞ የምርጫ ዘመቻ ስትራቴጂ ነው በማለት አጥላልተውታል። ፕሬዚዳንት ትራምፕ ይህን ያልተለመደ ክስ ትላንት ያቀረቡት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስብሰባ ላይ ነው። የቻይና የውጭ ጉዳይ ሚኒስትር ዋንጊ ቻይና በማንኛውም ሀገር የውስጥ ጉዳይ ጣልቃ አትገባም የሚል ምላሽ ሰጥተዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጌንግ ሹዋንግ ለጋዜጠኞች በሰጡት መደበኛ መግለጫ የውጭ ጉዳይ ሚኒስትሩ ያሉትን ካስተጋቡ በኋላ በሌሎች ሀገሮች የውጭ ጉዳይ በብዛት የምትገባው ሀገር የትኛው እንደሆነች ዓለም አቀፍ ማህበረሰብ ያውቃል ብለዋል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለከፍተኛ ዳኝነት ውሳኔ ያቀረቧቸውን ሰው ጉዳይ በሌላ የፖለቲካ ትርኢት ምክንያት የሀገሪቱ ምክትል ዋና አቃቤ ሕግ ጉዳይ መቆየቱ አልቀረም። ሮድ ሮዘንስቴንስ ሩሲያ አቻምና በተካሄደው የአሜሪካ ምርጫ ውስጥ ጣልቃ ስለ መግባቷ ጉዳይ የሚካሄደውን ልዩ ምርመራ በበላይነት ይመራሉ። ትራምፕና ሮዝንስቴን ባለፈው ሳምንት ኒውዮርክ ታይምስ ጋዜጣ ላይ ስለወጣው ዘገባ ዛሬ ተገናኝተው እንዲነጋገሩ ነበር የታቀደው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማ አብረን ከአድማስ እንሻገርንላችኋለን።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 የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የተባበሩት መንግስታት ድርጅት ሰባ ሶስተኛ ጉባኤ በኒውዮርክ እየተካሄደ ይገኛል። በዚህ ጉባኤ ላይ የበርካታ የዓለም መሪዎች ተሳትፈው ውይይቶችን እያደረጉ ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ስብሰባ ላይ አልተገኙም። የተገኙት የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ልዑካን ቡድንን ይዘው ነው በስፍራው ዘገባዎች ለማጠናቀር የሚገኘው ሰለሞን አባተ በአሁኑ ሰዓት የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑትን አቶ መለስ አለምን እያነጋገራቸው ይገኛል። ከዛ ውስጥ ጠቅላይ ሚኒስትር አብይ አህመድ ለምን አልተገኙም በሚል ጥያቄ የሚንደረደርበትን ይዘንላችኋል። አንተንም የአሜሪካ ድምጽ ሬዲዮ ጋዜጠኞች፣ ይህንን ፕሮግራም የሚከታተሉ አድማጮች፣ ተመልካቾች እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን አብሮ ይሄ በዓል ለህዝበ ክርስቲያን ትልቅ በዓል ነው። ኢትዮጵያውያን በድምቀት በፍቅርና በአንድነት ያከበሩት በዓል ስለሆነ እንኳን አደረሳችሁ። በስራ ላይ ቢሆንም የወገኔ ደስታና በጎ ስሜት የኔም ስሜት አድርጌ ነው የሚወስደው። ወደ ጥያቄው ለመምጣት እንግዲህ ይሄንን ዘገባ ሲሰሩት እኔ አውሮፕላን ላይ ነው የነበርኩት። 17 ሰዓት የሚወስድ በረራ ነው። ወደ ምዕራብ አፍሪካ ቶጎ ሄደን ቶጎ የተወሰነ ጊዜ ቆይተን ወደ በቀጥታ ወደ ኒውዮርክ መምጣት ነበረብን እና በዛ ሰዓት ነው ጥረቱ የተደረገው። ከዛ በኋላ መረጃውን የማዳመጥ እድል ነበረኝ። እኔም አለቆችም ሰምተውታል እና እንዴት መልስ ሳንሰጥ ቆየን ብሎ ጥያቄ ቀርቧል። በአለቆቼ በኩል ነው የት ነበርክ የሚል ጥያቄ በእኛ በኩል እውነቱን ለመናገር የመገናኛ ብዙሃንን ቬን ጨምሮ የሀገር ውስጥንም የውጭንም የመገናኛ ብዙሃን ብንጠቀም ተጠቃሚዎቹ እኛ ነን። ጋዜጠኛ ሶስት አለቆች አሉት ይባላል። አንደኛው የመስሪያ ቤቱ የሚሰራበት መስሪያ ቤት ትልቁ አለቃ ማለት ነው። በውጭ ጉዳይ ሚኒስቴር የውጭ ጉዳይ ሚኒስትሩ ማለት ነው። የውጭ ጉዳይ ሚኒስቴር የሰራቸውን ስራዎች ያደረጋቸውን እንቅስቃሴዎች በዲፕሎማሲ በውጭ ግንኙነት መስክ ያደረጋቸውን ነገሮች መግለጽ አለበት። ሕዝብ የማወቅ መብት አለው፣ መብት አለው። አንዳንድ ጋዜጠኞች ጊዜን ሰውተው መረጃ ስለሰጡኝ አመሰግናለሁ ሲሉ እሱን አልቀበላቸውም። እኔ ግዴታዬ ነው ስራዬ ነው መረጃ መስጠት አለብኝ። ሁለተኛ አለቃ ሰራተኛው ነው የሚሰራበት መስሪያ ቤት የሚሰራበት መስሪያ ቤት ጠዋት ስራ ገብቶ ቀን ለምሳ ወጥቶ ከሰዓት ገብቶ ማታ ሲወጣ አመቱን ሙሉ እንደዚህ አይነት ስራ ሰርቶ ምን እንደሰራ እንዲነገርለት ይፈልጋል። ለከንቱ አይደል የሚመላለሰው? ሶስተኛው አለቃ ግን የመገናኛ ብዙሃን ናቸው። ሬዲዮ፣ ቴሌቪዥን፣ ጋዜጣው፣ መጽሄቱ ወዘተ ወዘተ፣ ከውጭ ጉዳይ ሚኒስቴር በቀጥታ መረጃ የማግኘት እድል ስለማይኖራቸው እዛ መስሪያ ቤት ውስጥ ያለው ቃል አቀባይ እንደኔ አይነቱ ሰው መረጃ ይሰጣል። ስለዚህ የሱ ኃላፊነት የሪፖርተር ኃላፊነት ላይ ያለው የመገናኛ ብዙሃንን እንዳለቆቻችን መረጃ መስጠት ግዴታ እንደሆነብን ተቋም ነው የምንወስደው። ለዚህ ነው አለቆቼ የት ነበርክ ለምን አልሰጠንም ለምንድን ነው ያልቀረብ ነው ብለው አስተያየት ሰጥቶኝና ሶስተኛ ምነት ሶስተኛው አለቃ የመገናኛ ብዙሀን ነው። ይሄ ማለት ህዝብ ማለት ነው። መገናኛ ብዙሀን ማለት እናንተ ማለት ናችሁ። የራሳችን ቴሌቪዥን ጣቢያ አለንም፣ የራሳችን ሬዲዮ ጣቢያ አለንም፣ የራሳችን መጽሔፍ ጋዜጣ አለንም። ስለዚህ ከቻልን የምንችለውን ያህል አሟጠን እናንተን መጠቀም አለብን። ስለዚህ የእኛን ስራ ነው እናንተ የምትሰሩት ብዬ ነው የማስበው እና ለዛ ነው ዛሬ ኒውዮርክ ላይ ከስብሰባ ወጥተን እስቲ አንዳንድ ነገሮች ላይ ሀሳብን ሐሳብን ስትለኝ በደስታ የመጣሁት ለማለት ነው። ሰላም ካማመሰክናርግናለሁ ግዲ ግዲ ወደ ነጥብ እስቲ ልግባና ለመሆኑ ለምንድን ነው ጠቅላይ ሚኒስትር አብይ አህመድ ወደዚህ ያልተጓዙ? ምናልባት ከረጅም ጊዜ ወዲህ ኢትዮጵያ በጠቅላይ ሚኒስትር ሳትወከል ስትቀር የመጀመሪያው አይነት እንግዲህ። ይሄ የጠቅላላ ጉባኤ ትልቅ አመታዊ የዲፕሎማሲ ድግስ ነው። በርካታ መሪዎች በአንድ ጊዜ በአንድ ወቅት ለረዥም ጊዜ አንዳንዴ ሶስት ወራት ይወስዳል እንግዲህ አመቱን ሙሉ የሚካሄድ ስብሰባ ይሁን እንጂ ሶስት ወር ሙሉ ስብሰባ የሚያካሄድ ተቋም ነው የተባበሩት መንግስታት ድርጅት የጠቅላላ ጉባኤ በዚህ ደረጃ ረጅም ጊዜ ተከታታይ የሆነ የዲፕሎማሲ ውይይት የሚካሄድበት መድረክ ብዙም የለም። ይሄ ትልቁ መድረክ ነው። አገሮች ለዚህ በቂ ዝግጅት አድርገው ነው የሚመጡት። በእያንዳንዱ አጀንዳ፣ በእያንዳንዱ ጉዳይ ላይ የሚይዙትን አቋም፣ ምን አይነት ድምፅ እንደሚሰጡ፣ ከማጋ ምን እንደሚስሩ በደንብ አቅደው፣ አልመው፣ አስበው ነው የሚመጡት። ይሄ አገሮች ብቻ ለምን እንደዛ የሚያደርጉት ቪኦኤን የመሰሉ የመገናኛ ብዙኃንም ዓይናቸውም ልባቸውም ቀልባቸውም ጆሯቸውም ኒውዮርክ ላይ ነው የሚሆነው። አንተ ከዋሽንግተን የመጣ ከአዲስ አበባ የመጡ ጋዜጠኞች አሉ እዚህ ከሌላው ዓለምም እንደው ስለዚህ፣ መንግስታት የመገናኛ ብዙኃን አንድ ላይ የሚሰበሰቡበት መድረክ ነው። ለዚህ ሰፊ ዝግጅት ያደርጋሉ። ኢትዮጵያም እንደዛ ነው። በዋናው መስሪያ ቤት ኒውዮርክ በሚገኘው የኢትዮጵያ ቋሚ መልክተኛ ጽህፈት ቤት በቂ ዝግጅት አድርጎ ነው ወደዚህ የሚመጣው። ብዙ የልዑካን ቡድን ያለበት ነው። በቆይታችን በባለ ብዙ ወገን ወይም በእንግሊዝኛው መልቲላተራል የምንለው ተሳትፎ እናደርጋለን። እዚህ ስብሰባ ላይ ለመሳተፍ የመጡ የተለያዩ ሀገራት መሪዎችን፣ ሚኒስትሮችን፣ ባለስልጣናትንም እናናግራለን። አዋጭ ለምሳሌ የፀጥታ ጥበቃ ምክር ቤቱ ስብሰባ ሲካሄድ ነበር፣ ትናንትም ዛሬም። እውነት ነው። በቲቪ ላይ ስብሰባ እውነት ነው። እና ልዩ ከፍተኛ ደረጃ ስብሰባ ተካሂዷል። እውነት ነው። ስለዚህ ይህን ለመስራት የውጭ ግንኙነት ትላልቆቹ ኃላፊዎች አንደኛው ጠቅላይ ሚኒስትር ነው፣ ሁለተኛው የውጭ ጉዳይ ሚኒስትር ነው። በኢትዮጵያ በኩል በውጭ ጉዳይ ሚኒስትር ተወክለን ሰፊ ስራ እየሰራን ነው ከሆኑ ጠቅላይ ሚኒስትሩ በሀገር ቤት ሌላ ትኩረት የሚያሻው ጉዳይ ስላላቸው አልመጡም። እሳቸው ባይመጡም ግን በውጭ ጉዳይ ሚኒስትሩ ደረጃ በጠቅላላ ጉባኤው መድረክ፣ እንዲሁም በተዛማች በጎንዮሽ በሚካሄዱ ስራዎች ላይ የነቃ ተሳትፎ እያደረግን ነው። የመሪዎች መሳተፍ በጣም የግድ ነው ማለት አይደለም። የኃላፊነት መደራረብ ሲኖር ቅድሚያ ለሚሰጠው ቅድሚያ ሰጥተህ ትመጣለህ እና ከምንም ጋር የሚያያዝ አይደለም። ሰለሞን አባተ ጥያቄውን አላቋረጠም፤ አጥብቆ ጠይቋል። ጠቅላይ ሚኒስትሩ ለምን አልተገኙም? ሕዝብ የማወቅ መብት አለው ሲልም ተሟግቷል። አቶ መለስ አለምም ጉዳዩን ወደ ጠቅላይ ሚኒስትር ጽሕፈት ቤት መርተውታል። ወደሚቀጥለው ዘገባችን ነው የምናልፈው በሰሜን አሜሪካ በዋሽንግተን ዲሲና አካባቢው ሀገረ ስብከት የሚገኙ 24 አብያተ ክርስቲያናት ከ27 ዓመታት በኋላ ለመጀመሪያ ጊዜ የደመራ በዓልን በጋራ አክብረዋል። በአንድነት ተሰባስበው የደመራ ችቦን መለኮሳቸውም እጅግ እንዳስደሰታቸውም ገልጸዋል። ይህ እንዲሆን ዋናውን ድርሻ የተወጡት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድንም አመስግነዋቸዋል። የደመራውን ዝግጅት የተከታተለችው ጽዮን ግርማ ተከታዩን ዘገባ ተሰናድታለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ለሁለት ተከፍሎ ሀያ አምስት ዓመታት ለሚጠጋ ጊዜ ቆይቷል ይላሉ የእምነቱ አባቶች አንድ ሲኖዶስ በስደት አንድ ደግሞ በኢትዮጵያ ነበር እስካለፉት ጥቂት ወራት ድረስ ይህ ደግሞ ካህናቱና ምእመናኑን እንዲከፋፈሉ አድርጓቸው ቆይቷል። በዋሽንግተን ዲሲና አካባቢው ሜሪላንድ፣ እና ቨርጂኒያን ጨምሮ ደመራንም ሆነ በጋራ የሚከበሩ ሌሎች በዓላትን በአንድነት አክብረው እንደማያውቁም ይናገራሉ። ትላንት በፌዴራል መንግስቱ ስር በሚተዳደረው የፎርትሬኖ ፓርክ ውስጥ በአንድ ላይ መሰባሰባቸው ከሚያከብሩት በዓል እኩል እጅግ እንዳስደሰታቸው ያነጋገርናቸው የሃይማኖቱ አባቶች ገልጸውልናል። ከነዚህ አንዱ ቀሲስ ቀለም አንተነ ይባላሉ። በዋሽንግተን ዲሲ በደብረ ሰላም ቅድስት ማርያም ቤተ ክርስቲያን አገልጋይ ናቸው። አንድ ላይ ሁነን በማክበራችን እጅግ በጣም ደስ ይሆናል። ሌላው ደግሞ ጊዜ የመጀመሩ የመደመሩ ደመራችንን ስናከብር በመደመር፣ በፍቅር፣ በሰላም፣ በአንድነት አንድ ላይ ርዕሰ ደብር አብርሃም ሀብተ ስላሴ በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስተ ማርያም ቤተ ክርስቲያን አስተዳዳሪ ናቸው። ከቅዱስ ሲኖዶስ አንድነት በኋላ የሀገረ ስብከቱ ሊቀጳጳስ ብፁ አቡነ ፋኖኤል ሁሉንም በአንድ ላይ አሰባስበው በዓሉን በአንድ ላይ እንዲከበር ባደረጉት ጥሪና ሀሳብ መሰረት በየዓመቱ በዕጣ አዘጋጅ ተለይቶ በዙር እንዲያከብሩ መስማማታቸውን ገልጸዋል። በዚህም መሰረት ደብረ ሰላም ቅድስተ ማርያም የዘንድሮን የደመራ በዓል እንድታዘ ስለተዘጋጅ እጣ ስለወጣላት ኃላፊነቱን ወስደው ማዘጋጀታቸውንም ተናግረዋል። በዓሉ በአንድ ላይ መከበሩ እጅግ እንዳስደሰታቸውም ገልጸው ጠቅላይ ሚኒስትር አብይ አህመድንም በምስጋና ባርከዋቸዋል። በአሁኑ ጊዜ የሀገራችን መሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት የማበረታቻ ድጋፍ ነው እና በዚህ ምክንያት አንድነት ሊገኝ ይችሏል። ከአንድነቱ ወዲህ በዓለ መስቀሉ በዚህ አይነት ሲከበር እንግዲህ የመጀመሪያ ጊዜው ነው። ከሀያ አራት ያላነሱ አብያተ ክርስቲያናት ካህናትና ምእመናን በአንድነት ሆነው በአሁኑ ጊዜ ጸሎቱን እያደረሱ በዓሉን እያከበሩ ናቸው። ዩናይትድ ስቴትስ ውስጥ በመናፈሻ ስፍራ ብዙ ሰው በተሰበሰበበት እሳት ማቀጣጠል የተከለከለ ነውና እንዴት እንደተፈቀደላቸው የበዓሉን አዘጋጅ አስተባባሪ አቶ ታደላ ወቀን ጠይቄያቸው ነበር ይህንን በተመለከተ ትሬኒንግ የሚወስዱ ወጣቶችን አሰማራን። ትሬኒንጉን ወሰድን። ከዛ በኋላ ወደ ፋየር ዲፓርትመንት ሄደን መግባቡ እንዴት እንደምናስተናግድን አስፈላጊ ትሬኒንጎችን ወስደን ይሄን ነገር ለማድረግ እና ይሄን በዓል ደግሞ በዩኔስኮ የተመዘገበ በዓል ስለሆነ፣ በዓለም አቀፍ ደረጃ የተመዘገበ በዓል ስለሆነ ያንን አስመልክተን ወሳኝ ነጥቦችን በማንሳት ከሲቲ ገቨርንመንትም ጋር አለን ጥሩ ግንኙነት ይህንን ልናስፈቅር ችለናል። ለመጀመሪያ ጊዜ በታሪክ ቦምፋየሩን እሳት የደመራ ማቀጣጠሉ የጠዋፍ ንግዱም ሆነ የጠዋፍ ማብራት ስነ ስርዓቱ የደመቀ ነበር። ጠዋፍ በመሸጥ ላይ የነበሩ አንድ እናት አነጋግሬያቸዋለሁ። ማይክራፎን ይዘን የተጠጋናቸው ሁሉ የሚናገሩት አንድ ላይ ማክበራቸው እንዳስደሰታቸው ብቻ ነው። በጣም ትልቅ ደስታ ደስ ይባላል። ከ28ት ዓመት ጀምሮ እንደዚህ አይነት አክብሮት አልነበረ። ዛሬ ግን እግዚአብሔር ይመስገን በዶክተር ታናችን፣ ባንድ ስለሆነ ዛሬ ሁላችንም 23 ቤተ ክርስቲያን አንድ ቦታ ላይ ለማክበር እግዚአብሔር ረድቶናል። በጣም ነው ደስ የሚለው። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል የደመራውን ችቦ ከመለኮሳቸው በፊት ባሰሙት ንግግርም ትኩረት ሰጥተው የተናገሩት ይህንኑ ነው። ከብዙ ዓመታት በኋላ ከ24 ያላነሱ አብያተ ክርስቲያናት ደብር አስተዳዳሪዎች በአንድ መድረክ ላይ በአንድነት ቆመው ጸሎት አድርገዋል። ዘምረዋል ለኢትዮጵያ ሀገራቸው ጸልየዋል። ከዚህ ቀደም ባልታየ ሁኔታም በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ካሳ ተክለ ብርሃን በበዓል አከባበሩ ላይ ተገኝተው በአንድ ላይ መቆማቸውን አድንቀዋል። ከእግዚአብሔር ቀጥሎ ይህ እንዲሆን ላደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም ከፍተኛ ምስጋና አቅርበዋል። የዘንድሮ ፍቅር ከኢትዮጵያ አልፎ ኤርትራ መሻገሩንም አስታውሰዋል። ምእመናኑም በእልልታ አጅቧቸዋል። በኢትዮጵያ የመጣው ለውጥና የሰላም መንፈስ እንዳይበተን ኢትዮጵያውያን በብሔራቸውና በጎሳቸው ምክንያት እንዳይከፋፈሉ አጥብቀው ለምነዋል። ስነ ሥርዓቱ ሳይጠላቀቅ ከፍተኛ ዝናብ የጣለ ቢሆንም ችቦን በጋራ ለኩ ሰው አመት አመት ያድርሰን ሲሉ ለአመት ቀጠሮ ተለዋውጠው በዝማሬ ተለያይተዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። በሌላ በኩል ደግሞ ዛሬ በአስመራ የመስቀል በዓል በድምቀት ተከብሯል። ብርሃነ በርኸ ከአስመራ በዓሉን አስመልክቶ ያደረሰን ዘገባ ተከታዩ ነው። የመስቀል በዓል በኦርቶዶክስ ሃይማኖት ተዋህዶ ተከታዮች ከሚከበሩ ሃይማኖታዊ በዓሎች አንዱ ነው። ዛሬ በአስመራ ከተማ በመስከረም አንድ አደባባይ በሺዎች የሚቆጠሩ ከውጭና ከውስጥ አገር የመጡ ተሳታፊዎች በተገኙበት በታላቅ ድምቀት ተከብሯል የኤርትራ ኦርቶዶክስ ተዋህዶ ጽሕፈት ቤት መንበረ ፓትርያርክ ዋና ጸሐፊ ብፁዕ አቡነ ሉቃስና የዘዋ ማዕከል አስተዳዳሪ ሜጀር ጀኔራል ሮመዳን አውሊያይ በጋራ ደመራውን አብርተዋል። በዓሉ ላይ የተገኙ ከኢትዮጵያ የመጡ ጎብኚዎችም የመስቀል በዓል ከሀያ አመት በኋላ ሁለቱ ወንድማመጫ ህዝቦች በጋራ ሊያከብሩት በመቻላቸው ትልቅ ደስታ እንደተሰማቸው ገልጠዋል። ስሜ ተመሃር ይባላል። የመጣሁት ከአዲስ አበባ ኢትዮጵያ የመጣሁት ቤተሰቦቼን ከሀያ አመት በኋላ ለማግኘት ነው። በጣም ደስ ይላል ማለት ከአዲስ አበባ ብዙ የሚለየው ነገር የለም። ተመሳሳይ ባህል ነው ተመሳሳይ ትውፊት ነው ያለውና ቆንጆ ነው በጣም ህዝቡም በነቂስ ወጥቶ እያከበረው ነው ያለው። እኔም ይሄን እድል በማግኘት ደስ ብሎኛል። ብዙ ብዙ ነገር ይኖራል ብዬ አስባለሁ። ስፔሻሊ በዚህ ሰዓት እንደዚህ ሰላም በሆነበት ሰዓት ሰው ከተለያየ ክፍለ ሀገር መጥቶ ከተለያየ ሀገር መጥቶ ቤተሰብ አንድ ላይ ሆኖ ሃይማኖታዊም ስነ ስርዓት ማድረጉ እንዲሁም ባህላዊውን ብዙ ባህሎች አሉ። የኢትዮጵያም የኤርትራም እሱን እሱን ነገር በጋራ ሆነን በማክበራችን በማየታችን ያው ደስታ ይሰማኛል። እድለኛም ነኝ። ከውጭ ሀገር የመጡ ጎብኚዎች በበኩላቸው በዓሉ ከጠበቁት በላይ አስደናቂ ሆኖ እንዳገኙትና በሃይማኖታዊና ባህላዊ ይዘት ባለው መንገድ መከበሩን ገልጸዋል። ላውራ እባላለሁ ከጣሊያን ነው የመጣው። ቺ ደግሞ ሪናታ ትባላለች ከቶሪኖ ነው የመጣ ነው። ኤርትራ አራት አምስት ግዜ መጥቻለሁ አለው። ህዝቧ እንግዳ ተቀባይና ጭዋ ነው። የመስቀል በዓል አከባበር በጣም አስገራሚ ነው። ከተለያዩ ቦታዎች ብዙ ሰዎች ተሰብስበው እያከበሩት ነው። በሕይወቴ እንዲህ አይነት አከባበር አይቼ አላውቅም። የመስቀል በዓል በኢትዮጵያና ኤርትራ የሚገኙ የኦርቶዶክስ ክርስትና ሃይማኖት ተከታዮች መስከረም ወር ውስጥ ከሚያከብሩት ሁለት አበይት ሃይማኖታዊና ባህላዊ እሴት ያለው ትልቅ በዓል ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናልፍ በሎስ አንጀለስ እና በኦሬንጅ ካውንቲ የሚገኙ ስምንት የኢትዮጵያና የኤርትራ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት የሲኖዲሳዊ እርቅ ስምምነቱን ምክንያት በማድረግ ታላቅ የምስጋና ቀን አክብረው ውለዋል። ሎስ አንጀለስ የሚገኘው ዳንኤል አርጋው የሚከተለውን ዘገባ አድርሶናል። በኢትዮጵያና በኤርትራ ሕዝቦች መካከል ስለተጀመረው አዲስ የሰላም ሂደት ምክንያት በማድረግ ባሳለፍ ነው ቅዳሜ በኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን ከሰባት በላይ የኢትዮጵያና የኤርትራውያን የወንጌላውያን አብያተ ክርስቲያናቶችን ጨምሮ በተሳተፉበት የጸሎትና የሰላም ጉባኤ ላይ በሁለቱም ህዝቦች መካከል ስለተጀመረው የሰላም ሂደት ለመጸለይና ዘላቂነት ይኖረው ዘንድ ለመደገፍ በርካታ የሃይማኖቱ ምእመናን በተገኙበት በታላቅ የጸሎትና የምስጋና ስነ ስርዓት አክብረው ውሏል። የእምነት አባቶችም ባስተላለፉት መልእክት በሁለቱም ህዝቦች መካከል ከመነቃቀፍ ወደ መተቃቀፍ፣ ከመወዳደር ይልቅ ለመተባበር በጋራ እንዲሰሩ ጥሪያቸውን አቅርበዋል ፓስተር ኃይሉ ቸርነት እባላለሁ የመጣሁት ከኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን ሎስ አንጀለስ ነው የተለየ ጊዜ ነበረ በኢትዮጵያና በኤርትራ መካከል የተፈጠረውን አንድነት አስመልክቶ እኛም በገባን መንገድ እግዚአብሔርን ለማመስገን ዛሬን ለምስጋና የተሰበሰብንበት አብይ አላማ እግዚአብሔር ሀገራችንን ኢትዮጵያና ኤርትራ ለማልማት ብሩህ ተስፋ እንደሰጠን አምነን ነው። ይህ ብሩህ ተስፋ በሁለቱ ሀገሮች ህዝቦች ተጠናክሮ እንዲቀጥል እያንዳንዳቸው ከመነቃቀፍ ይልቅ ለመተቃቀፍ፣ ከመገፋፋት ይልቅ፣ ከመወዳደር ይልቅ ለመተባበር፣ ከፉክክር ይልቅ አብሮ ለመኖር የበለጠ የየበኩላቸውን እገዛ እያዋጡ የልዩነቱ ግንብ እንደፈረሰ የትብብር ድልድዩ በሚገባ ተገንብቶ እነዚህ ህዝቦች የተጠሙትን ሰላም፣ ልማትና እጅ ለእጅ ተያይዞ በፍቅር መኖር እንዲዳብር ነው። ዛሬም ለዚህ ምንጩ አምላካችን እንደሆነ አመስግነናል። ወደ ላይ እሱን ስናመሰግን የጎንዮሽ ደግሞ ህዝቦች እንዲተቃቀፉ፣ እንዲያያዙ፣ እንዲተዛዘኑ፣ እንዲደጋገፉ፣ በህብረት እንዲኖሩ ይህ ትብብር ተጠናቅሮ እንዲቀጥል በጥብቅ አሳስባለሁ። ማልበል ስሜ ፓስተር ቴዎድሮስ ኃይለማርያም እባላለሁ ከኢትዮጵያ አማኑኤል ቤተ ክርስቲያን ሎስ አንጀለስ ዛሬ በነበረን ፕሮግራም እንደተናገር ነው እንደጀመር ነው በዛሬው ዕለት በኢትዮጵያና በኤርትራ መካከል የተጀመረውን ይህንን ግንኙነት አስመልክተን እግዚአብሔር አምላካችንን ያመሰገንንበትና እንደገና ደግሞ በቀጣይነት ስራዎች እንዲሰሩ በእግዚአብሔር ፊት የጸለይንበት ዕለት ነው። ይሄ ቀን ማለት በሎስ አንጀለስ ላለን ለክርስቲያኖች ታላቅ የመታሰቢያ ዕለት ነበረ። በዚህ ዕለት በኤርትራውያንና በኢትዮጵያ መካከል ትልቅ ፍቅር ያየንበት ዕለት ነው። ይሄ ደግሞ በሀገራችንን በኢትዮጵያና በኤርትራ ማካከልም የተጀመረው እስከ ፍጻሜ ድረስ ይቀጥላል ብለን እናምናለን። ለዚህም ደግሞ አብዝተን እንጸልያለን። እግዚአብሔር ምድራችንን ኢትዮጵያና ኤርትራን ይባርከል። የሰላም ሂደቱን ለማመስገን በተጠራው ስነስርዓት ላይም የአምልኮ የወዳሴ ጸሎት እንዲሁም የምስክርነት ቃል በተጋባዥ እንግዶች ተሰምቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አድጋው ነኝ ከሎስ አንጀልስ ካሊፎርኒያ። i never get enough you real seven እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በጀመርነው ሙዚቃ የምንሰናበታቸው ዝግጅቶቻችንን በፌስቡክ አትቪዮ አማሪክ እንዲሁም በትዊተር ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። የምሽቱ የስርጭት መሀንዲሳችን ዳን ስናስተናግዳቸው ያመሸ ነው ደግሞ የመስታወት አድራጋውና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታችኋለን። መልካም ምሽት። በነገው ጉዞ ንገናኝ we're back to the day see on nüüd puidus .